ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አብ ውድብና ስልጣን ንምስራሕ ንለውጢ ንቃልሲ ከም ዝኾነ ኢና ንፈልጥ፣ በድርጅታችን ስልጣን ለስራ ለለውጥና ለትግል መሆኑን ነው የምናውቀው። ድርጅቱ ይህንን ይዞ ነው እየሄደ ያለው። ይህም ሆኖ ስርዓቱ እንዲቀጥል የጀመርናቸው የሰላም የልማትና የዲሞክራሲ ስራዎች ውጤት እያስገኙ ነው ያሉት በአስራ ሁለተኛው የህዝባዊ ወያኔ አርነት ትግራይ ጉባኤ ላይ በገዛ ፈቃዳቸው ድርጅቱን ከተሰናበቱ ነባር የማዕከላዊ ኮሚቴ አባል አንዷ ወይዘሮ ሮማን ገብረስላሴ ናቸው የተሰሙት። አንድ ጉባኤ ለውጥ ያመጣል ከተባለ በአገሪቱ ያሉትን ችግሮች ዳስሶ የለውጥ አጀንዳዎችን ማስቀመጥ ይኖርበታል፣ መለየት ይኖርበታል። እንግዲህ በኢህአዴግ አሁን ያየሁት ያለው ይሄ በኢትዮጵያ ውስጥ ያሉ አንገብጋቢ ጥያቄዎችን ለይቶ በእነዚህ ላይ መልስ ለመስጠት የተዘጋጀ መስሎ አይሰማኝም። አቶ ገብሩ አስራት የቀድሞ የኢህአዴግ አመራር አባል እና አሁን የተቃዋሚው መድረክ አመራር ናቸው ሰሞኑን የኢህአዴግ ጉባኤ አስመልክቶ ከአሜሪካ ድምፅ ጋር ካካሄዱ ቃለ ምልልስ የተቀነጨበ ነው። ሁለቱም ዘገባዎች በዕለቱ አቢይ ርዕስ በተከታታይ ይቀርባሉ። ከምሽቱ ዜና መካከል ደግሞ አድማጮች ትናንት የተፈረመው የደቡብ ሱዳን ሰላም ስምምነት የተግባር እንደሚተረጎምና ለ20 ወራት የዘለቀውን የእርስ በርስ ጦርነት እንደሚያቆም ተስፋ ተደርጓል። ከናይጄሪያው ብሔራዊ ጸረ ሙስና ኮሚሽን አምስት ቢሊዮን ዶላርስ ተሰረቀ ተባለ። ምዕራባውያን የደቡብ ምስራቅ አውሮፓ ማለት የባልካን ሀገሮች መሪዎች ስለ ፍልሰተኞች ውይይት እያካሄዱ ናቸው የሚሉ ይገኙበታል። ሳምንታዊ ቅንብሮች፣ ባህልና ማህበረሰብ፣ እንዲሁም የተፈጥሮ አካባቢ፣ ሳይንስና ሕይወት የስልክ አስተያየቶቻችሁን ጨምረን የሐሙስ ነሐሴ አይ፣ 21 2007 ዓ ም ተረኛ አስተናጋጆች አሉላ ከበድና አዲሱ አበበነ ከፕሮግራም አቀናባሪያችን ጽዮን ግርማ ከስርጭት መሐንዲሱ ኦድሬስ ሬገስ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። በትናንትና ዕለት የተፈረሙ የደቡብ ሱዳን የሰላም ስምምነት በተግባር እንደሚተረጎምና ለሀያ ወራት የዘለቀውን የእርስ በርስ ጦርነት እንደሚያከትም ተስፋ አለ ሲሉ አማጽያኑ ተናግረዋል። ለቪኦኤ ሌኒ ሩቫጋ ከናይሮቢ ያጠናቀረችውን ዘገባ ቆንጅት ታየ ታቀርባለች። የአማጽያኑ ተወካዮች ዛሬ ሐሙስ ናይሮቢ ላይ ባደረጉት ጋዜጣዊ ጉባኤ ትናንት ፕሬዚደንት ሳልቫኪር ጁባ ውስጥ የፈረሙትን የሰላሙ ውል የሀገሪቱ መንግስትና የራሳቸውም ወገን አማጽያኑ እንዲያከብሩ ጥሪ አቅርበዋል። አዲስ አበባ ላይ ሲካሄድ በቆየው የሰላም ድርድር የአማጽያኑ ምክትል ዋና ተደራዳሪ የሆኑት ዲዩ ማቶክ ዎል የእኛ ወገን እንደሆነ ውሉን በተግባር ለመተርጎም ዝግጁ ነው ብለዋል። ሚ ሰ ሊ እኛ ዝግጁ ነን የሰላም ስምምነቱን ተግባራዊ ለማድረግ ቆርጠናል። በቀጣዮቹ ሰባ ሁለት ሰዓታት ውስጥ በሰላም ውሉ የተቀመጠው ዘላቂ ተኩስ አቁም ተግባራዊ ሆኖ አገራችን ትረጋጋለች ብለን እናምናለን። ትናንት ፕሬዚደንት ሳልቫኪር በስምምነቱ ውስጥ ከባድ ቅሬታዎች አሉኝ ማለታቸው የሚታወስ ሲሆን የአማጽያኑ መሪ ሪያክ ማቻር እንዲህ ያለው አነጋገር እውን ይሄ መንግስት ውሉን ከልቡ ተግባራዊ ሊያደርግ ቆርጧል የሚለውን ጥርጣሬ የሚፈጥር ነው ብለዋል። ዛሬ እንዲያውም ቤንትዊ ከተማ ውስጥ መለስተኛ ውጊያ ነበር የሚሉ ዘገባዎች ተሰምተዋል። የተባበሩት መንግስታት ድርጅትና የአፍሪካ ሕብረት ተፋላሚዎቹ ወገኖች በግጭቱ ልጆችን በተዋጊነት ማሰለፍን ጨምሮ የሰብአዊ መብት ረገጣዎችን ፈጽመዋል ሲሉ ወንጅለዋል። በሰላም ንግግሩ የአማጽያኑ ቃል አቀባይ የነበሩት ስቴፈን ኮል ውሉ ዳር መድረሱ ለተበደሉ ፍትሕ የሚመጣበትን ምዕራፍ የሚከፍት ነው ብለዋል። በውሉ ውስጥ የተቀመጠው ፍርድ ቤት እንዴት እንደሚቋቋም በድርድር እንወስናለን ሲሉም አክለዋል። በቦር ከተማ በውጊያ ሶስት ዘመዶቹ የሞቱበትና እሱም ለጥቂት አምልጦ ወደ ናይሮቢ የተሰደደ የሆነው ማይክል ቱት ሰላም ሊወርድ ይችላል የሚል ተስፋ እንዳለው ይናገራል። ሁለቱ ተፋላሚ ወገኖች ቁርጠኞች ከሆኑ በደቡብ ሱዳን ዘላቂ ሰላም ይሰፍናል የሚል ተስፋ አለኝ። ምክንያቱም ግጭቱ ከተቀሰቀሰበት ጊዜ አንስቶ የደቡብ ሱዳን ሕዝብ እንደተቀረው ዓለም ሕዝብ ለመኖር አዳጋች ሆኖበት ቆይቷል። ሚስተር ኪር ውሉን ባይፈርሙት ኖሮ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር ከመጪው መስከረም ስድስት ጀምሮ በደቡብ ሱዳን ላይ የጦር መሳሪያ ዕቀባ እንዲጣል ዋና ዋናዎቹ መሪዎችም በማዕቀብ እንዲቀጡ ሀሳብ አቅርባ እንደነበረ የሚዘነጋ አይደለም። ከናይጄሪያው ብሔራዊ ጸረ ሙስና ኮሚሽን ወደ አምስት ቢሊዮን ዶላር በመጥፋቱ የመወሰኛው ምክር ቤት ኮሚቴ ጉዳዩን እየመረመረ መሆኑ ተነገረ። የኮሚሽኑ ሊቀመንበር ኢብራሂም ላሞርዴ በቀድሞ ፕሬዚዳንት ጉድላክ ጆናታን የተሾሙ የቀድሞ ፖሊስ አባል ናቸው። ክሱን ሲያስተባብሉም ይሄ በአንዳንድ የምክር ቤቱ አባላት የተቀነባበረ ዘመቻ ነው ብለውታል። የሴኔቱ ፕሬዚዳንት ቦኩላ ሳራኪ ምርመራው ከምንም ፖለቲካ ጋር የተገናኘ አይደለም ነው ያሉት። የወቅቱ የናይጄሪያ ፕሬዚዳንት መሐመዱ ቡሃሪ ከ150 ቢሊዮን ዶላር በላይ የመንግስት ገንዘብ ተሰርቋል ይላሉ። ምዕራባውያን የደቡብ ምስራቅ አውሮፓ ማለትም የባልካን አገሮች መሪዎች አውሮፓ ውስጥ እየጨመረ የመጣውን የፍልሰተኞች ቀውስ ለመፍታት እየተወያዩ ባሉበት በአሁኑ ወቅት ወደ አምሳ ያህል ስደተኞች ኦስትሪያ ውስጥ በከባድ መኪና ውስጥ እንዳሉ ሞተው መገኘታቸው ተሰማ። አንድ የኦስትሪያ ባለሥልጣን እንዳረጋገጡት ፓርንዶርፍ በተሰኘች መንደር አካባቢ በርካታ ሰዎችን ያሳፈረ አንድ የጭነት መኪና ቆሞ አስተውለዋል። ባለሥልጣኑ መኪና ውስጥ ያሉትን ሰዎች ቁጥር በትክክል መግለጽ እንዳልቻሉም ተናግረዋል። ከመጨናነቅ የተነሳ እዚያ ውስጥ ያሉት ሰዎች እንደሞቱ ነው የተገለጠው። የጀርመኗ ቻንስለር አንጌላ መርክል ከሁለተኛው የዓለም ጦርነት ወዲህ የተከሰተውን የፍልሰተኞቹን ጉዳይ የተመለከተውን ጉባኤ ከሚካፈሉት መሪዎች አንዷ ናቸው። አሰቃቂ ግኝት፣ አሉ ሚስ መርክል ሞተው ስለተገኙ ስደተኞች ሲናገሩ። አውሮፓ ለፍልሰተኞች ቀውስ ትልቅ ቦታ ልትሰጠው እንደሚገባ የሚያስጠነቅቅ ነው ብለው ይህን ችግር ለመፍታት በጋራና በአንድነት መስራት እንዳለብንም የሚጠቁም የጥሪ ደውል ነው ሲሉ አሳስበዋል። ወደ አውሮፓ ኅብረት አገሮች ለመድረስ የሚፈልጉ ፍልሰተኞች ሰርቢያና መቄዶንያ ዋና መተላለፊያ ኮሪደሮቻቸው መሆናቸው ይታወቃል። ወደ ሁለት መቶ የሚሆኑ ጡረታ ላይ የሚገኙ ከፍተኛ የአሜሪካ ወታደራዊ ባለስልጣናት ከኢራን ጋር የተደረሰው የኒውክለር ጦር መሳሪያ ስምምነት ውድቅ እንዲደረግ ለዩናይትድ ስቴትስ ምክር ቤት ማሳሰቢያ ላኩ። ስምምነቱ ኢራንን የኒውክሌር ጦር መሳሪያ ከመገንባት አያዳግታትም ይላሉ እነዚህ ጦረተኞች፣ ከፍተኛ ወታደራዊ ባለስልጣናት በላኩት ደብዳቤያቸው። ለሁለቱም ለመወሳኛውና ለተወካዮቹ ምክር ቤት የተላከው ይህ ደብዳቤ የኢራን ማዕቀብ አንስቶ በቀጣዩ አስር ዓመታት ደግሞ በቢሊዮን ዶላር የሚቆጠር ገንዘብ መልቀቅ ለእስራኤልና ለመካከለኛው ምስራቅ ደህንነት ጎጂ ነው ሲል ያስተነቅቃል። ይህ ጡረተኛ ባለስልጣናት ደብዳቤ ለኮንግሬሱ የተላከው ወደ 36 የሚሆኑ አሁንም በጡረታ ላይ የሚገኙ ከፍተኛ የወታደራዊ ባለስልጣናት ለኢራኑ የኒውክሊየር ስምምነት ያላቸውን ድጋፍ በመግለጽ ለኮንግሬሱ ከጻፉ ከሳምንት በኋላ መሆን ነው። እነኚህኞቹ በበኩላቸው ስምምነቱ ሙሉ በሙሉ ተግባራዊ ሲሆን አሜሪካና ሸሪኮቿ የመካከለኛው ምስራቅና መላው ዓለም ሰላም ይሆናል ብለዋል። የዩናይት ስቴትሱ ኮንግሬስም የኢራን የኒኩሌር ጦር መሳሪያ ስምምነት ለመደገፍም ሆነ ውድቅ ለማድረግ ከዛሬ በኋላ 22 ቀናት ነው የቀሩት። ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን አባላት የሆኑ አጥፊ ጠፊ አጥፍቶ ጠፊዎች መኪናቸውን ከአንድ የኢራቅ ወታደሮችን ከጫነ ኮንቮይ ጋር በማጋጨት ባደረሱት ፍንዳታ ሁለት ከፍተኛ ወታደራዊ አዛዦች መሞታቸውን የኢራቅ ባለስልጣናት አስታወቁ። ጥቃቱ ዛሬ ሐሙስ የደረሰው ይኸው ነውጠኛ ቡድን አንባር ክፍለ ሀገር ውስጥ ከሚቆጣጠራት ራማዲ ከተማ በስተሰሜን መሆኑን ባለስልጣናቱ አመልክተው በዚህ አካባቢ የባግዳድ ኃይሎች ከዚህ አማጺ ቡድን ጋር ለወራት ያህል ሲዋጉ እንደቆዩም ታውቋል። ሁለቱ የተገደሉት መኮንኖች የአንባር ወታደራዊ ኦፕሬሽን ምክትል አዛዥ ሜጀር ጀነራል አብዱል ራህማን አቡ ሪጊፍ እና የአስረኛው ክፍለ ጦር አዛዥ ብሪጌዴር ጀነራል ሰፊን አብዱል ማጁድ መሆናቸውን መግለጫው አመልክቷል። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ዛሬ ሐሙስ ኒው ኦርሊየንስን ይጎበኛሉ። ሰበቡ ከተማይቱ ካትሪና በተሰኘው ኃይለኛ ዝናብ አዘል አውሎ ንፋስና ጎርፍ የተጠለቀለቀችበትን ወደ 1800 ሕይወት የጠፋበት አስረኛ ዓመት ለማክበር የምትዘጋጅበት ሰሞን መሆኑ ነው። እናም ፕሬዚዳንት ኦባማ በዛሬው ዕለት ሕዝቡ ከአስከፊው ማዕበል ተቋቁሞ በሕይወት የተረፈበትን ቀን አስመልክተው ንግግር እንደሚያደርጉም ይጠበቃል። ዋይት ሀውስ ይፋ ካደረገው ንግግራቸው ላይ የተቀነጨበው አስተያየት እናንተ ከከባድና ከማይቻል አሳዛኝ ሁኔታ ውስጥ የወጣችሁ እና የተሻለ መጻኢ እድል ምሳሌዎች ናችሁ ማለታቸው ተመልክተዋል። የምትገነቧትና መልሳችሁ የምታቋቁሟት ከተማም ከዚህ ቀደም የነበረችውን አይነት ብቻ ሳትሆን፣ ማንም ይሁን ማን፣ ከየትም ይሁን ከየት፣ ምንም ይምሰልምን፣ ጥቂት በሆነ በርካታ ገንዘብ ያለው ሰው ይሁን ብቻ ማንኛውም ሰው ሁሉ ሊኖርባትና ሊበለጸግብባትም ጭምር የሚችል ከተማ ነው የምትገነቡት ሲሉም ኦባማ በንግግራቸው ማስፈራቸው ታውቋል። በመጨረሻም ካቡል ውስጥ የሚገኙ ዲፕሎማቶቼ ደህንነታቸውና የኤምባሲያችን ጸጥታ መጠበቁን አፍጋኒስታን ልታረጋግጥልኝ ይገባል ስትል ፓኪስታን ጠየቀች። ፓኪስታን ጥያቄውን ያቀረበችው የአፍጋኒስታን ወኪሎች ካቡል የሚገኙትን ባለስልጣናቷን በተለይም ከኤምባሲው ውጭ የሚኖሩ ሰዎችን እያዋከቡባቸው መሆኑ መሰማቱ እንደሆነ ተነግሯል። በዚህ ወከባ የተነሳም አንድ ከኤምባሲ ውጭ የሚኖሩ የፓኪስታን ኤምባሲ ሰራተኛ ወደ ኤምባሲው ቅጥር ግቢ ተመልሰው እንዲገቡ ተገድደዋል ብለዋል ባለስልጣናት። ደረሰ የተባለው ወከባ በዚህ ሳምንት የተፈጸመው ካቡል ውስጥ ሺሪ ናው አካባቢ ሲሆን ማንነታቸው ያልታወቀ ሰዎች ከፓኪስታን ኤምባሲ አንድ ባለሥልጣንን በጠለፉበት ወቅት ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ ቋዚ ካህሊ ሉላህ ዛሬ ሐሙስ ከኢስላማባድ በሰጡት ቃል የአፍጋኒስታን ባለሥልጣናት ይህን መሰል ሁኔታ እንዳይፈጸም እርምጃ መውሰድ እንዳለባቸው አሳስበዋል። አድማጮች፣ ዜናው አበቃ። የተከበራቸው— አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። እያስተናገድ ናቸው ያለ ነው አዲሱ አበበና አሉላ ከበደንን በሰዓቱ የዓለም ዜና የጀምረው የሐሙስ ነሐሴ 21 ቀን ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችንም ያስከትላል። ወደ ምሽቱ አቢር እስቀ ሜዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ከወዲሁ ጠቅምሻ የሳይንስ ማሰው አደለውም ድሮ ተማሪ እያለሁ ወደ በረሃ ከመውጣቴ በፊት የፖለቲካ ሁኔታ መጥቶ ወደ በረሃው ባይወስደኝ ምን ትማር ነበር ብለህ ብጠይቀኝ የህዋውን ሳይንስ ነበር መማረው። አቶ ተፈራ ዋልዋ ናቸው። በኢትዮጵያ የጠፈር ሳይንስ ማህበር እና በአገሪቱ የጠፈር ክንዋኔዎች ላይ የሰጡንን ቃለ ምልልስ ይዘናል። ያኔ ይደመጣሉ በስፋት አድማጮች። አሁን የዕለቱ አብይ ርዕስ አስራ ሁለተኛው የህዝባዊ ወያነ ሓርነት ትግራይ ጉባኤ ቅዳሜ ነሐሴ አስራ ስድስት በመቀሌ ተጀምሮ ዛሬ በስድስተኛው ቀን ተጠናቋል። የህወሓት ጉባኤ ነባር የድርጅቱ ማዕከላዊ ኮሚቴ አባላት በክብር መሰናበታቸውን ከመካከላቸው በሌላ በኩል ደግሞ ሁለቱን የቀድሞ ሊቀመንበርና ምክትሉን በድጋሚ መምረጡም ተዘግቧል። በመዝጊያው ስነ ስርዓት ላይ የተገኘው ግርማይ ገብሩ ተከታዩን አድርሶናል። አንድ ሺ አምስት መቶ ሰዎች በድምፅና ያለ ድምፅ የተሳተፉበት የሕዝባዊ ወያነ ሐርነት ትግራይ አስራ ሁለተኛው ጉባኤ ዛሬ ከሰዓት በፊት አርባ አምስት የድርጅቱ ማዕከላዊ ኮሚቴ በመምረጥ ተጠናቋል። አስራ ሁለተኛው የህወሀት ጉባኤ ባለፉት ስድስት ቀናት በልማት በመልካም መስተዳድርና በበርካታ የፖለቲካ ርዕሰ ጉዳዮች ላይ በዝርዝርና በጥልቀት ገምግሞ መወያየቱን የጉባኤው ቃል አቀባይ መሆናቸው የተገለጹት አቶ አባይ ፀሐዬ ተናግረዋል። አባይ ፀሐዬ እንዳሉት በተለይም ጉባኤው ልዩ ትኩረት ሰጥቶ የተወያየው በድርጅቱ ጉድለቶች ዙሪያ መሆኑን ተጠቅሷል። የህወሀት አስራ ሁለተኛው ጉባኤ ሰባት ነባር የድርጅቱ ታጋዮችና የአመራር አባላት በክብር አሰናብቶ በሌሎች ተክተዋል። ከነኝህም አራቱ አቶ አባይ ፀሐዬ፣ አቶ አባዲ ዘሞ፣ አቶ ጸጋይ በርሃም እናም አቶ ቴድሮስ ሃጎስ ሲሆኑ በገዛ ፍቃዳቸው ከድርጅቱ የማዕከላዊ ኮሚቴ አባልነት በክብር እንዲሰናበቱ ጠይቀው የተሰናበቱት ሶስቱ ደግሞ ወይዘሮ ሮማን ገብረስላሰ አቶ ተክለ ወይኒ አሰፋና አቶ ተወልደ በርህ ናቸው። የክብር ተሰናባቾቹ ዛሬ በተካሄደው የመዝጊያ ስነ ስርዓት የህወሀት የክብር ስንብት ማረጋገጫ ሰርቲፊኬት ተሰጥቷቸዋል። በገዛ ፍቃዳቸው ከተሰናበቱት አንዱ ወይዘሮ ሮማን ገብረ ስላሴ የጀመርናቸው የሰላም፣ የልማትና የዴሞክራሲ ዓላማዎች በበለጠ ውጤት እንዲያስገኙ አዲሱ ትውልድ መረከብ አለበት ብለዋል። ውድብና ስልጣን ንምስራሕ ንለውጢ ንቃልሲ ከም ዝኾነ ኢና ንፈልጥ። በድርጅታችን ስልጣን ለስራ፣ ለለውጥና ለትግል መሆኑን ነው የምናውቀው። ድርጅቱ ይህንን ይዞ ነው እየሄደ ያለው። ይህም ሆኖ ስርዓቱ እንዲቀጥል የጀመርናቸው የሰላም የልማትና የዲሞክራሲ ስራዎች ውጤት እያስገኙ ነው ያሉት። በበለጠ ውጤት እንዲያስገኙ ደግሞ አዲሱ ትውልድ እየተረከበ እኛ በጎን ሆነን ያለንን ተሞክሮና በአቅማችን የምንችለውን ለወጣቱ ለማስተላለፍ የተሻለ መንገድ ሆኖ በመገኘቱ ነው መተካካቱን የመረጥ ነው። አስራ ሁለተኛው የህወሀት ጉባኤ ዛሬ ሲጠናቀቅ ድርጅቱ ለመምራት አቶ አባይ ወልዱን ሊቀመንበር ዶክተር ደብረ ደብረጽዮን ገብረ ሚካኤልን ደግሞ ምክትል ሊቀመንበር አድርጎ መርጧል። እንዲሁም ጉባኤው ዘጠኝ የህወሀትና የኢህአዴግ የሥራ አስፈጻሚ አባላትንም መርጧል። እነሱም አቶ አባይ ወልዱ፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር ቴድሮስ አድሓኖም፣ አቶ በየነ መክሩ፣ ወይዘሮ አዜብ መስፍን፣ አቶ አለም ገብረ ዋህድ፣ አቶ ጌታቸው አሰፋ፣ ዶክተር አዲስ አለም ባሌማና፣ ወይዘሮ ፈትለ ወርቅ ገብረ እግዚአብሔር ናቸው። ይህ በእንዲህ እንዳለም የኢህአዴግ ጉባኤም በቅርቡ በመቐለ ከተማ እንደሚካሄድ ተገልጿል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ ሰሞኑን መቀሌ ከተማ ውስጥ የሚካሄደው አስረኛው የኢህአደግ ድርጅታዊ ጉባኤ ቁልፍ ናቸው ለተባሉ የአገርቱ ጥያቄዎች መልስ የሚሰጥ አይደለም ሲሉ የቀድሞ የግንባሩ የአመራር አባልና የአሁኑ የተቃዋሚ መሪ አቶ ገብሩ አስራት ተናግረዋል። ይህም ቀደም ብሎ ከተካሄዱት የአራቱ የኢህአደግ አባል ድርጅቶች ጉባኤ ተረጋግጧል ይላሉ አቶ ገብሩ። አቶ ገብሩ አስራትን እስክንድር ፍሬው አዲስ አበባ ላይ አነጋግሯቸዋል። ቃለ ምልልሱ ቀጥሎ ይቀርባል። የአራቱ አባል ድርጅቶች ጉባኤዎች ተጠናቀው የዋናው የኢህአዴግ ጉባኤ መጀመር እየተጠበቀ ነው። አስረኛው የኢህአዴግ ድርጅታዊ ጉባኤ ከ1500 በላይ ተሳታፊዎች የሚገኙበት በርከት ያሉ የህብረተሰብ ክፍሎችም የሚወከሉበት መሆኑን ፓርቲው አስታውቋል። አራቱ አባል ድርጅቶች ሆዴድ፣ በአዴን፣ ደሂድን እና ህወሓት ብቻ እያንዳንዳቸው 250 ሰዎችን እንደሚወክሉም ተመልክቷል። ዋና ዋና የሆኑ አገራዊ አጀንዳዎች ለውይይት የሚቀርቡበት፣ ውሳኔዎችም የሚተላለፉበት መሆኑንም ግንባሩ እየገለጸ ይገኛል። በታሪክ ወደ ኋላ መለስ ብሎ መመልከት ብቻውን እንደዚህ አይነቱ ጉባኤ በኢህአዴግ አሰራር ውስጥ ትልቅ ቦታ እንደሚሰጠው ለማየት ያስችላል። መረጃዎች እንደሚጠቁሙት በግንባሩ ታሪክ ውስጥ የሚታወሱ ቁልፍ ውሳኔዎች፣ የፖሊሲ አቅጣጫዎችና ሌሎች በመሰል ጉባኤዎች የተወሰኑ ናቸው። የተቃዋሚው መድረክ ከፍተኛ አመራር አባል አቶ ገብሩ አስራት ግንባሩ እስከ ዛሬ ካካሄዳቸው ጉባኤዎች በአምስቱ የተሳተፉና ከፍተኛ ባለስልጣን ሆነው የሚያገለግሉ ናቸው። ድርጅታዊ ጉባኤ ከፍተኛ የስልጣን አካል ነው ይላሉ። ይሄም ሆኖ ግን ሰሞኑን በመቀሌ ከተማ ከሚካሄደው አስረኛው የኢህአዴግ ድርጅታዊ ጉባኤ አዎንታዊ ውጤት አይጠብቁም። አሁን ካለው ሁኔታ አንጻር ለሀገሪቱ ጥያቄዎች ምላሽ ለመስጠት የተዘጋጀ አይደለም ይላሉ። አንድ ጉባኤ ለውጥ ያመጣል ከተባለ በሀገሪቱ ያሉትን ችግሮች ዳስሶ የለውጥ አጀንዳዎችን ማስቀመጥ ይኖርበታል፣ መለየት ይኖርበታል። እንግዲህ በኢህአዴግ አሁን ያየሁት ያለው ይሄ በኢትዮጵያ ውስጥ ያሉ አንገብጋቢ ጥያቄዎችን ለይቶ በነዚህ ላይ መልስ ለመስጠት የተዘጋጀ መስሎ አይሰማኝም። ይህን የምለው ምንድን ነው እንግዲህ፣ በኢትዮጵያ ብዙ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ችግሮች አሉ፣ መሰረታዊ የሆኑ ችግሮች። ኢህአደግ ከነዚህ ውስጥ መርጦ የተወሰኑትን ብቻ ለማንሳትና ለመነጋገር ወስኗል። ለምሳሌ የዲሞክራሲ ጥያቄ በኢትዮጵያ አንዱ ከፍተኛ ጥያቄ ነው። የሰብአዊ መብት ጥያቄ፣ የህግ የበላይነት ጥያቄ፣ የዜጎች ነጻነትና መብት ጥያቄ፣ እንደዚህ ያሉ የፖለቲካ ጥያቄዎች አሁን እየተካሄዱ ባሉ በኢህአዴግ ጉባኤዎች፣ የድርጅቶች ጉባኤዎችም እየተነሱ አይደለም። ሳ ከዋናው የኢህአዴግ ጉባኤ ቀደም ብለው የተካሄዱትና ና በቅደም ተከተል እስከ ዛሬ የተጠናቀቁት የኢህአዴግ አባል ድርጅቶች ጉባኤዎች የአቶ ገብሩ አስራት አስተያየት መነሻ ናቸው። እርሳቸው እንደሚሉት ዋናው ጉባኤ የእነዚህ ጉባኤዎች ድምር ነው። በእነዚህ ጉባኤዎች የተነሱት አጀንዳዎች የሀገሪቱን ችግሮች ከስር መሰረቱ እየተመለከቱ አይደሉም። ምን ያሉት በንጽጽር የተሻለ የሚባል ውይይት የተካሄደውም በህወሓት ውስጥ ነው ብለዋል። በዚህ በህወሓት ጉባኤ ቅድም ካልኩት ልቀጥልና ብዙ ጥያቄዎች ተነስተዋል። ብዙ ጥያቄዎች ይፋ የሆኑና ይፋ ያልሆኑ ብዙ ጥያቄዎች ተነስተዋል። ቅድም እንዳልኩ አመራሩ በተገቢው እየመራ አይደለም፣ ችግሮች ተበራክተዋል። በተለይ አካባቢው ትግራይን መምራት አልቻለም። አሁን ያለው አመራር ትግራይን ማስተዳደርና መምራት አልቻለም። ገበሬው፣ ነጋዴው፣ ጠቅላላ ምልአት ህዝቡ እጅግ ተቸግሯል። እና ለዚህ መፍትኄ መገኘት አለበት የሚለው ጥያቄ ሲነሳ ቆይቷል። እንግዲህ በዚህ ጉባኤም በርካታ ጉባኤተኞች ይህን ነገር አንስተዋል። በተለይ ይህን በማንስታቸው እኔ ላመሰግናቸው እወዳለሁ። ከአባላት ሆነው በጉባኤው ተሳታፊ ሁነው ግዴታቸውን ለመወጣት የሞከሩ አባላት አሉ። እነዚህ ችግሮች መነሻቸው ምንድን ነው? አመራሩ ምን እየሰራ ነው? ጭራሽ አመራሩ አለን ወይ? የሚሉ ጥያቄዎች አንስተዋል። ስለዚህ እነዚህ መነሳታቸው በጣም ጥሩ ነው። በአንድ በኩል ይህም ሆኖ ጉባኤው በአንዳንድ የሀገሪቱ አንገብጋቢ ጉዳዮች ላይ መነጋገሩ እንደማይቀር አቶ ገብሩ ያምናሉ። መሰረታዊ ምክንያታቸውን ከማየት ይልቅ ግን የአፈጻጸም ችግር ተደርገው ይታለፋሉ ሲሉም ተናግረዋል። ጉባኤተኞች ጥያቄ ቢያነሱ ውይይት ቢደረግና ውሳኔ ቢተላለፍ እንኳን የመተግበሩ ስልጣን የስራ አስፈጻሚ ኮሚቴው መሆኑን አስታውሰዋል። ጉባኤዎች በየሁለት ዓመት ወይም ሁለት ዓመት ተኩል የሚካሄዱ ናቸው። ጉባኤ ከወሰነ በኋላ ዋናው ስልጣን ያለው ስራ አስፈጻሚ ጋ ነው። ስለሆነ እዚህ ላይ የሚነሱ ጥያቄዎችም ተግባራዊ ይሆናል ብሎ ማሰቡ ያስቸግራል። ግን የጉባኤ ውሳኔ ሆነው ይወጣሉ፣ የጉባኤ አቋም ሆነው ይወጣሉ። ውሳኔዎቹ አሁን በጉባኤተኛው የሚነሱት፣ አዎ ሊሆኑ ይችላሉ። አሁ ውሳኔዎች ይተላለፋሉ። በተለይ እነዚህ ቅድም ያልኳቸው ችግሮች፣ የሙስና ችግር፣ የመልካም አስተዳደር ችግር እንደዚህ እንደዚህ አሉ። ድርጅቶቹ በራሳቸው አቅም የደረሱባቸው አመለካከቶች ውሳኔ ሆነው ሊወጡ ይችላሉ ግን እነዚህ ውሳኔዎች ተግባራዊ ይሆናሉ የሚለው ነው ዋናው ጥያቄ እንግዲህ ፋይናል የመጨረሻ ስልጣኑ የስራ አስፈጻሚ ነው የስራ አስፈጻሚ ስለሚሆን ስራ አስፈጻሚው በሚቀጥሉት ሁለት ዓመታት በፈለገው በመረጠው መንገድ ሊወስድ ይችላል እንግዲህ የጉባኤ ዋና ጉባኤተኛው በጣም ጥሩ አካሄድ ከሄደ ሊያደርግ የሚችለው በተለይ የድርጅቶቹ ጉባኤ አመራርን መቀየር ነው አመራርን መለወጥ ነው እና በዚህ ረገድ ሶስት ድርጅቶች አመራር አልለወጡም ኦህዴድ ብአዴን ና ደኢህዴንን ማለት ነው አልለወጡም ህወሀትም ውስጥ ቢያንስ በሊቀመንበር ና በምክትል ሊቀመንበር ዙሪያ ለውጥ የሚያደርጉ አይመስለኝም አይመስለኝም ስለዚህ የእነሱ ስልጣን የሚመስለኝ እዚህ ሊያደርጉ የሚችሉ እነዚህ ድርጅቶች ምናልባት ለወደፊቱ የለውጥ አጀንዳን ያራምዳሉ የሚላቸውን ሰዎች በማዕከላዊ ኮሚቴ ውስጥ ማካተት ነው የሚሆነው። ይህን ሊያደርጉ ይችላሉ። ከዛ ውጭ ግን የወሰኑትን ውሳኔ የመቆጣጠር ኃላፊነትም አሰራርም የላቸውም። የወሰኑት ውሳኔ በመጨረሻ በስራ አስፈጻሚና በማዕከላዊ ኮሚቴ የሚወሰን ስለሆነ ብዙም ፋይዳ አለው አይመስለኝም። አስገዳጅ አይደሉም ውሳኔዎቹ። ነው አጠቃላይ አሁኑ ሳጠቃላቸው ውሳኔዎቹ ወሰናሉ፣ ግን አስገዳጅ አይደሉም። አይሆንም። የቀድሞው የህወሓት ኢህአዴግ አመራር አባል የአሁኑ የተቃዋሚ ፓርቲ መሪ አቶ ገብሩ አስራት አስተያየቶች የገዢውን ፓርቲ ምላሽ የሚጠይቁ ናቸው። ከተሳካ ይዤ መለሳለሁ። ከአቶ ገብሩ አስራት ጋር ካደረግኩት ቃለ ምልልስ ሰፋ ያለው ክፍል ግን ቅዳሜ ምሽት ይቀርባል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። አድማጮች የትንታኔ መጽሄቱ ፍለ ጊዜ ይቀጥላል። በኦሮሚያ ክልል በምዕራብ ሸዋ ዞን ኖኖ አለው ቀበሌ ተፈጽሟል የተባለውን የመብት ረገጣ መንግስት በገለልተኛ አካል እንዲጣራ እንዲያደርግ የመላው ኢትዮጵያ አንድነት ድርጅት መያድ ጥሪ አቅርበዋል። በአካባቢው ባለስልጣናት በደል እንደተፈጸመባቸው የቀበሌው ነዋሪዎች ተናግረዋል። የወረዳው ፖሊስ አዛዥ ጉዳቱን ያደረሱት የአካባቢው መንግስት ባለስልጣናት አይደሉም ነው የሚሉት አጥፊዎች ናቸው ያሏቸውንም ለፍርድ እንዲቀርቡ እንደሚያደርጉ ይናገራሉ። መለስካቸውማ ተከታዩ ልኳል። የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ባሰራጨው ሰነድ እንዳተተው በሀገሪቱ ሕገ መንግሥት ድንጋጌ መሰረት ኢትዮጵያውያን በየትኛውም የሀገሪቱ ክፍል ለመዘዋወር ለመኖርና ሀብት ለማፍራት ሙሉ መብት የሰጠ መሆኑን ጠቁሞ ይህ ግን በገዢው ፓርቲ ባለሥልጣናት እየተጣሰ እንደሆነ ይገልጻል። በሰላም አብረው በሚኖሩ ዜጎች መካከል ቅራኔ እንዲፈጠር በካድሬዎችና በመንግሥት አካላት የሚደረገው ሥራ በአስቸኳይ ይቁም የሚል ርዕስ የሰጠው ይህ ድርጅቱ ያሰራጨው ጽሑፍ በኦሮሚያ ክልል በምዕራብ ሸዋ ዞን በኖኖ ወረዳ የአሎ ቀበሌ ነዋሪዎች የሆኑና ከአማራ ክልል የመጡ ናቸው ባላቸው ነዋሪዎች ላይ ተፈጽሟል ያለውን የመብት ረገጣ ይዘረዝራል። አንድ ሰው እንደተገደለ አስር ሰዎች ከፍተኛ የአካል ጉዳት እንደደረሰባቸው 99 የሳርና 25 የቆርቆሮ ክዳን ያላቸው ቤቶች ከነሙሉ ንብረታቸው መያዝያ 10 ቀን 2007 ዓ.ም መቃጠላቸውን ያስረዳል። መያድ ይህንን ጉዳይ መንግስት በገለልተኛ አካል እንዲጣራ እንዲያደርግ ጥሪውን አቅርበዋል። ይህን ግፍ የከፋና ጥፍ ድርብ ያደረገው እነዚህ ቤትና ንብረታቸው በእሳት የወደመባቸው ግለሰቦች መከላከል እንዳይችሉ ተደርጎ አስቀድመው በመንግስት ካድሬዎችና በፖሊስ አካላት ተይዘው ወደ እስር እንዲወረወሩ መደረጉና ሚስቶቻቸውም ለስብሰባ ውጡ ተብለው በአንድ ቦታ ከታጎሩ በኋላ መሆኑ ነው ይላል የመያድ የጽሑፍ መግለጫ። የዚህ ድርጊት ምክንያቱ ምንድን ነው? ለሚለው የጋዜጠኛ ጥያቄ የመኢአድ ፕሬዚዳንት አቶ አበባው መሀሪ መልስ ሰጥተዋል። አሁን የሚደረገው ምንድን ነው? እኛ ሀገር መታችሁ፣ እናንተ ሀብታም ሆናችሁ፣ እኛ ያን ያህል ሀብታም ሳንሆን፣ እኛ እናንተ ሀብታም ሆናችሁ። ስለዚህ ሀገራችን ለቃችሁ ውጡልን። ይሄ ነው ምክንያት፣ ሌላ ምክንያት የላቸውም። ግን ህዝቡ አይደለም፣ ይህን እዚህ ላይ መገንዘብ ያለብን። ኦሮሞና አማራ፣ ጉራጌ፣ ትግሬ፣ እዚያ ያለው ህብረተሰብ አብሮ ተባብሮ መከራውን፣ ችግሩን፣ ደስታውን አብሮ ነው እየተካፈለ የሚኖረው፣ እዚያ እንዳጠና ነው። ነገር ግን ይህን የሚያደርጉት ምንድነው ካድሬዎች ናቸው፣ እዚያ ያሉ የወረዳ ባለስልጣናት ናቸው። መያድ በጠራው በዚህ ጋዜጣዊ መግለጫ ላይ በደሉ ተፈጽሞብናል የሚሉ ሰዎችም ተገኝተው ነበረ። ከእነዚህ መካከል ስማቸውን ጽጌ ይባላሉ ያሉት እንዲህ ብለዋል። እነዚህ ሰማንያ አባወራ አስራ አቃት ነው። ግማሹ ተሰዶ ግማሹ ጫካ ገብቶ እንደገና ምን እንደ ጦርነት። አሁንም እኮ ህዝቡ ግን እግዚአብሔር ይስጠው አሁንም ተፋቅሮ ነው ያለው። እነሱ ግን ጦርነት ለመፍጠር ነው እየታገሉ ያሉ። እኛ መኖር ፈርተናል። እኔ አሁን ንብረቴን ጥዬ ነው። ትላንትና እሑድ ሊይዙኝ የሀገር ፖሊስ ያመጡ፣ እኔ ጣም ልጫቸው ወጥቼ ነው ልጄን ይዤ በልጄ ስበብ፣ ልጄ ለምን ተመታ ብዬ ፖሊስ አካል ብሄድ በክሽ አንቺ የምንይዝበት መንገድ ብናገኝ አተን ነው አለ። እንግዲህ አልኩኝ። ሁለቱ ልጆችን ጥዬ በሜዳ ላይ ከባለቤቴ የተለያይቻለሁ። ማስተዳድራቸው በብስኩት ነው፣ ማስተዳድራቸው በሳምቡሳ ነው። እኔ ሰርቼ መብላት አቅቶኛል። ዛሬ የኢትዮጵያ ህዝብ መንግስት ከሰማኝ ምተነፈብስበት ካባ ብሞትም አሁን ከዚህ ሲሄድ እያዛለሁ ሌላው ተበዳይ ነኝ ያሉት አቶ ባዩ መኩሪያ ደግሞ እንዲህ ያለ በደል ደጋግሞ እንደተፈጸመባቸው ይናገራሉ። አሁን ተፈጽመዋል በተባለው ግፍም ሰለባ ነኝ ይላሉ። እኔ ታሰርኩ እንደገና ነጻ ብባል ለምን ነጻ ይባላል ተብለው በክርክር ላይ ተባለ ተባለ፣ መጨረሻ ላይ ውሳኔውን አገኘ። ውሳኔውን ሲያገኝ ያለምን ይወሰንብኛል ብለው ጭን በቀል አድርጎ አሁንም ደግሞ ዚህ 2004 2007 ላይ አሁን የተቃጠሉ ቤቴ ከዛ ሸሽቼ ደግሞ ዚህ መጠቸ ብሰራ እሱም ተቃጠለ። በቃ ተባረሪ አሁን ከዛ ከመያዚያ አስር ጀምሮ የተምለኛለሁ በቤት የማልገባውም አሁንም እያሳደ ሌላዋ ተበዳይ ነኝ ያሉ ደግሞ ይህን ተናግረዋል። ስሜ በላይነሽ እባላለሁ። የመጀመሪያው የቤት ቃጠሎ የተጀመረ እንኳን በኖኖ ኖሮ ወረዳ ናኖ ቆንዳላ ላይ የመጀመሪያው ቃጠሎ እኔ ነበርኩ። ከአንዴም ሁለቴ፣ ከሁለቴም ሶስቴ ነው ቤት የተቃጠለብኝ። ውሳኔ ይዤ ይኸው ውሳኔው ራሱ ተሸክሜ ነው የመጣሁት ውሳኔ ይዤ አንድ እስካሁን ድረስ አስረክቦኝ መሬቱን ራሱ ቆሞ አስረክቦ ጋሻ ይሉ እስካሁን ፍትህ የለኝም። አርሳለሁ መልሶ እነሱን የሚያስገቡት አዝመራውን ሶስት ዓመት አርሼ ሶስት ዓመት ም እነሱን ያስገቡት ተመትቼ አካላቴ ጎሎ ጎሎ ጥርሴ ራሱ ክፍት ነው እንዳለ መንጋጋ የወረዳውን ፖሊስ አዛዥና በአብዛኛው ተበዳይንን በሚሉ ሰዎች ስማቸው የተነሳውን ኢንስፔክተር ኃይሉ ድርባን ቪኦኤ በስልክ አናግሯቸዋል። የችግሩ መንሴ መጋቢት 27 ቀን 2007 ዓ ም ተፈጽሟል ያሉት ግድያ ነው። ገዳይ የአማራ ተወላጅ እንደሆነ ሟች ደግሞ የኦሮሞ ተወላጅ እንደሆነም ኢንስፔክተር ኃይሉ ድርባ ያስረዳሉ። የሟችና የገዳይ ቤቶችም ተቀራራቢ እንደሆኑ የሚናገሩት የወረዳ ፖሊስ አዛዥ የቤቶችን ቃጠሎ ያካሄዱት የሟች ወገኖች እንደሆኑና የሰላሳ ሁለት አባወራ ቤቶች እንደተቃጠሉ ተናግረዋል። ወንጀሉን ፈጽመዋል የተባሉትን አስራ አምስት ሰዎችም ፖሊስ ምርመራውን አጣርቶ ለአቃቤ ሕግ አስተላልፎ በአሁኑ ጊዜ ጉዳያቸው በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት እየታየ እንደሆነም ገልጸዋል። ተበደልን የሚሉት ወገኖች እንደሚናገሩት የወረዳውም ሆነ የቀበሌው አስተዳደር አባላት በወንጀሉ አልተሳተፉም ሲሉም ኢንስፔክተር ኃይሉ ድሪባ የቀረበውን ክስ ያስተባብላሉ። የመላው ኢትዮጵያ ንነት ድርጅት መያድ ጉዳዩን ለማጣራት ወደ ስፍራው የላካቸውን የፓርቲውን አመራር አባል አቶ ሙሉጌታ አበብን አለፍርድ ቤት ትዕዛዝ ፖሊስ ለአምስት ቀናት ለምን እንዳሰራቸው ለቀረበላቸው ጥያቄም አቶ ሙሉጌታ የመጣበትን ጉዳይ የሚያስረዳ ደብዳቤ ያልያዘና ሕገ ወጥ ስብሰባ ሲያካሄድ ስላገኘ ነው አስረነዋል ብለዋል። ይሁንና ለአምስት ቀን ሳይሆን ለሁለት ቀናት እንደሆነ ገልጸው ወደ ዞኑ እንዳስተላለፉት ተናግረዋል። በአሁኑ ጊዜ አቶ ሙሉጌታ አበበ ከእስር ተፈተው በዚህ በነበረው የድርጅቱ ጋዜጣዊ መግለጫ ላይ ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አጠር ያለ የስፖርት ዜና አለን። ከሶስት ቀናት በፊት በቤጂንግ የዓለም አትሌቲክስ ሻምፒዮና በ1500 ሜትር ሩጫ ውድድር የወርቅ ሜዳሊያ ያጠለቀችው ወጣቷ ኢትዮጵያዊት አትሌት ገንዘቤ ዲባባ የፊታችን እሁድ በሚካሄደው 5000 ሜትርም ድል እንደምትጎናጸፍ ተናግራለች። በጥሩ ሁኔታ ላይ እንደምትገኝና ልምምዷንም በብቃት እንዳደረገች ዛሬ ከዚያው ከስቴዲየም አካባቢ ለቪኦኤ ገልጻለች። በቂ ትሬኒንግም አድርጊያለሁ። ጥሩ አቋም ላይም ያለው አምስት ሺህ ላይ እኔ ብቻ ሳይሆን ያው ሁለትኡ ኢትዮጵያውያን ጠንካራ አትሌቶች አሉ። ጠንክረን ያው እየተጋገዝን ከረጥ ያው ያለፈውን ታሪክ ለመድገም ነው ጥሩ ውጤት የምናስመዘግብ ይመስለኛል። የሚቀጥለው ድድብ ላይ አትሌት ገንዘቤ ዲባባ በቅርቡ ሞናኮ ላይ በተደረገው የዳያመን ሊግ በ1500 አዲስ የዓለም ክብረ ወሰን ማስመዝገቧ አይዘነጋም። የፊታችን እሁድ በ5000 ካሸነፈች ታሪክ ታጽፋለች። እህቷ አትሌት ጥሩነሽ ዲባባ እዚሁ ቻይና በርድስኔት ስቴዲየም ከሰባት ዓመታት በፊት በተካሄደ ኦሎምፒክ ላይ በአምስትና 10 ሺህ ሜትር በሁለቱም ርቀቶች አሸንፋ ሁለት የወርቅ ሜዳሊያዎችን ለሀገሯ አስገኝታለች። እሁድ በታናሽ እህቷ በገንዘቤ በ5500 ና በ500 ሊደገም እንደሚችል ይገመታል። መልካም እድል። አዲሱ ምኞትህን እጋራለሁ። የአገር ብቻ ሳይሆን የቤተሰብም ታላቅ ታሪክ ሊደገም ይመስላል። ተስፋ እናደርጋለን። መልካሙን ሁሉ እንመኛለን። አዲሱ ሌላ ምን ታዘብኩ? ወጣቷ ምርጥ አትሌት ገንዘቤ ዲባባ በሩጫዋ ብቻ ሳይሆን ለዛ ባለው ንግግሯም ቀልጠፍ ያለች ናት። በጣም ጎበዛ። ግሩም አድርጋ የምታምንበትን አገላለጿን ወድጃ አለሁኝ። በአቻ ተወዳዳሪዎቿም በባልደረቦቿ ደግሞ ያላት ብርቱ እምነት እምነት በጣም እኔም ባይሆን ጠንካራ ኢትዮጵያን ከጎን ያሉ አለች። በጣም ግሩም ነው። ለሁሉም መልካም እድል እንመኛለን። አድማጮች፣ ስርጭታችን ይቀጥላል። የዕለቱ አቢይ ርዕስና የትንታኔ መጽሔት ዘገባዎች እንዲሁም የስፖርት ዜና ነበር የተከታተላችሁ። ታዲያ እለቱን በታሪክ እናስታውስ። የቀድሞ የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለሥላሴ በተወለዱ በ83 ዓመታቸው በቀደመው ወታደራዊ ደርግ ስነ ስርዓት የተገደሉበት እለት ነው ዛሬ። አዎ ዛሬ 21 ነሐሴ። የራዲዮ መጽሔት ንጉሤ አክሊሉ። በማስታወሻ ደብተሩ ካገኛቸው ታሪካዊ ክንውኖች አንዱ ይሄ ነው ብሎ ነግሮናል። ዛሬ እንግዲህ ቅድም እንዳላችሁት ቀዳማዊ አጼ ኃይለስላሴ ካረፉ አርባ አመት ሆነ ነሐሴ ሀያ አንድ አስራ ዘጠኝ ስልሳ ሰባት እስካሁን ሁለት ሺ ሰባት አመተ ምሕረት መሆኑ ነው። የማረፋቸው ዜና ቀደም ብሎ የተነገረው በኢትዮጵያ ሬዲዮ አማካይነት ነው ዜናውን የሚያነበውና ዜናውን ቀስ ብሎ በር ከፍቶ ዘግቶ የደረሰ ዜና ብሎ እንዲያነብ የሰጠው ሰው ሁለቱም እጃቸው ይንቀጠቀጥ እንደነበረ በወቅቱ ሰምቻለሁ። ግን የሰዎቹን ስም አሁን በትክክል ከሌ ነው ከሌ ነው ለማለት አልፈለግኩም እና በአጠቃላይ ለእረፍታቸው በወቅቱ ብዙ ምክንያቶች ተሰጥተዋል። ከነዚህም አንዱ ንጉሰ ነገስቱ መታመማቸው፣ ሐኪማቸው ፕሮፌሰር አስራት ወልደየስ አዲስ አበባ ውጪ አስመራ እንደነበሩ ነው የተገለጸው። በአጠቃላይ እንግዲህ ዛሬ እሳቸው ካረፉ አርባ አመት ሆኗል እና በቤተ መንግስት አካባቢ የዛሬ አርባ አመት ጠዋት ስዕል ቤት ኪዳ ንብረት ቤተ ክርስቲያን በምትባለው በታላቁ ቤተ መንግስት በምትገኘው አካባቢ ጠዋት ጀምሮ ጉድጓድ ይቆፈር እንደነበረ በዚህ አካባቢ የነበሩ መነኮሳት ምንድን ነው እያሉ እንዲሁ ጥርጣሬ ያድሮባቸው እንደነበረ እና ከሰዓት በኋላ በነበረው ጊዜ ይኸው ዜና መነገሩ፣ ከዛ በኋላ ንጉሠ ነገስቱ ማረፋቸው ከተገለጸ በኋላ ያው እንግዲህ የቀብራቸው ስነ ስርዓት ተፈጸመ ለማለትም ሳይሆን ብቻ ንጉሡ የት እንደተቀበሩ ሳይገለጽ ሁኔታው በዚህ ሁኔታ አልፏል። ኢህአዴግ ከገባ በኋላ አንድ ለደርግ ቅርበት የነበረው ሰው ለእኔ በደንብ በታሪኩን እንዳጫወተኝ የቀብሩን ቦታ አውጣ ተብሎ ተጠይቆ የግድ እንደው ግድ በመሆኑ አንድ ቦታ ሲጠቁም ሳይሆን፣ ሁለት ቦታ ሲጠቁም ሳይሆን፣ በሶስተኛው ላይ ግን በጣም እንደው ስላስፈራሩት እንደው የመጨረሻ ይሁን ብሎ ጠቁሞ እንደያዘለት ይሄ ለታሪክ ነው እና አንተ አእምሮ ውስጥ ይቀመጥ ብሎ ገልጾኛል። በዛ መሰረት ከዛ ከኮሎኔል መንግስቱ ቢሮ አካባቢ ተቆፍሮ አጽማቸው እንደተገኘና ታዕካ ነገስት በአታ ቤተ ክርስቲያን ለጊዜው እንዲያርፍ ተደርጎ በቅድስት ስላሴ ካቴድራል እሳቸው ባሰሩት ቤተ ክርስቲያን እንደተቀበረ ነው። እንግዲህ ነቢይ በሀገሩ አይከበርም ነው እና ዝም ብለህ እንዲሁ ለታሪክ ሰለሞን ይህችን ዜማ ብቻ ዝም ብለህ ቅረጽልኝ። የንጉሴን የታሪክ ማስታወሻ ተውሰን እለቱን አስታውሰናል። ንጉሴን በጣም እናመሰግናለን፣ እናመሰግናለን። እይ ከብር ነቢይ በሀገሩ ነቢይ በሀገሩ አይከበርም የሚል ዜማ ነው። ጥሩ አድርጎ ተጫውቶት ነበር። እሱ ግን የተቀረጸው ጥሩ አልነበረም። ሰለሞንም ይህንን የእሱን አስተያየት ስለቀረጸልን እናመሰግናለን። እሁድ እንግዲህ በራዲዮ መጽሄት ንጉሴ እናገኛለን። የእሁድ ማሳሰብ ማስታወሻዎቻችን ወደኋላ እናድርግ። ይህ አለመሆኑን ግን እንገልጣለን። ትክክል አይደለም። የራሱን የቻለ የራዲዮ መጽሄት ፕሮግራም ይኖረናል። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። እስከ ምሽቱ አራት ሰዓት ይቀጥላል ስርጭታችን። ታዲያ አሁን እዚህ ግድም ሶትር እንደምናደርገው ሁሉ በነጻዊ ስልክ መስመር 202 2059942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ጥቂቱን እንስማ። ሰላም፣ ሄሎ ቪኦኤ። ፕሮግራማች በአቶ ጸጋይና በአቶ ተመስገን ያደረጋችሁት ውይይት እጅግ ደስ የሚያሰኝ በጣም የጎለበትና ና አመርቂ ውጤት ወደፊት በምድራችን ላይ የሚያመጣ እንዲህ አይነት መጠያየቅ እና እውነትን መነጋገር ሀሳብ ላይ መሻሻል ያለበትን የሚያመለክት የሚያንጽ አነጋገር ውይይት፣ መከባበር የሞላበት በእያንዳንዱ በተቃዋሚና በመንግስት መካከል እንደዚህ አይነት እይታዎች እንዲበዙ ምኞቴ ነው። ስለ እነዚህ ሁለት ወንድሞች በጣም ደስ ብሎኛል። በርቱ። ላለው ቪኦኤ እንደዚህ አይነቱን ነገር አብዙታችሁ ብታቀርቡ የብዙዎች እጅግ ጥላቻ የተሞላ አገሪቷ የጋራ መሆኗን ሳይሆን አንደኛውን ጠላትና እንዲጠፋ የሚያደርግ መልካምን ነገር ማየት የማይችል አስተሳሰቦችን ፈጽሞ የማጥፋት አቅም ያለው ግንዛቤ የሞላው አስተሳሰብ ያላቸውን ሰዎች እያቀረባችሁ በተለይ በመጪው ትውልድ ላይ ይህ አይነት ነገር እየጎለበተ እንዲመጣ ብትሰሩ የበለጠ ደግሞ አድማጮቻችሁ እንደስታሰኛላችሁ እናንተም ብዙ ትጎለብታላችሁ። እያስባለሁ ዳንኤል ነኝ ከቴኔሲ ታንኪ የተከበራችሁ የቪኦኤ አድማጮች፣ በቅርቡ በአቶ ተመስገን ዘውዴ እና በአቶ ጸጋ ያረፈ አይኔ መካከል የተደረገውን ውይይት አዳምጠናል። መቼም የቪኦኤ ስራ እንጀራ ሆኖ ነው እንጂ ውይይቱ በመላ ዓለም ካሉ የሰብአዊ መብት ድርጅቶች እና መንግስታት ካሉት ውጭ አይሆንም። ኢትዮጵያ መንግስትም ራሱ ቢሆን ዛሬ ያፈረበትና አንገቱን የሚደፋበት ጉዳይ በኢትዮጵያ የሰብአዊ መብትን ባለማክበሩ ነው። ስለዚህ ከዚህ በኋላ ያለው ውይይት መሆን ያለበት ነገር በመቶ ፐርሰንት ማሸነፍ ማለት ምን ማለት ነው? ምን ያመጣል የሚለውን ነገር ነው ማየት ያለበት። ይሄንን በሌላ ሀገር ወይም በመጽሐፍ ሳይሆን በኢትዮጵያ የነበረው ሁኔታ ማየት ያስፈልጋል። የኃይለስላሴ መንግስት እንደሚታወቀው በመቶ ፐርሰንት ነበረ የሚያሸንፍ የደርግ መንግስት የሚያሸንፈው በመቶ ፐርሰንት። ስለዚህ የሀይለ ስላሴና የደርግ መንግስት የደረሰባቸውን ኢህአዴግ ሳይደርስበት ሊቀር ይችላል ወይ ወይስ አይችልም ለማለት ነው። በምን ህግ መሰረት ይጠፋል ማለት ነው። ስለዚህ አልቃሿ እንዳለችው ለራሳችን እናልቅስ ነው እንጂ ማለት ያለብን የሰብአዊ መብት ተከበረ አልተከበረ የሚለው ነገር አክትሞለታል። ጤና ይስጥልኝ፣ አመሰግነው አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ፣ ተሳተፉ። አዲሱ አቤት የምንድን ሰው ሲጠራ መቼም አቤት ማለት አለበት። ሰዓቱ አሁን ያርስ ዜና ነበር። ጊዜ የለንም። ሌላባት ትንሽ ዘና የምንለው ነገር ልክ ነ ሙዚቃ አብሮ ምን አለን ሙዚቃ አለ። ከሙዚቃው በኋላ የሚመጣውን ሳልናገር ግን ይሄ ሙዚቃ ያስፈልጋል። ዜና ዘገባዎች መደዳውን አሰምተናልና አድማጮች ፋታ ይወስዳሉ። ማኛ ይሰኛል። እሱ የተጫዋችም የድምፃዊም ስም ያናህል ግርምት የሚያመጣ ነው። አሪቤን አርቪን ይባላል ወይም ቤን በቅጽል ስሙ እንስ ማለት። Gracias. ድምፃዊ አድማጮች፣ ቀጣዩ ቅንብር ታዲያ ተፈጥሮ የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢ ሰልሞን አባተ። የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የሳይንስ ፕሮግራም መግቢያ። እንደገና አነባለሁ፣ ሌላ ወረቀት ነው። ኢትዮጵያ ከፍተኛ አቅም ያላቸውን ሁለት ቴሌስኮፖች እንጦጦ የጠፈር ቅኝት ጣቢያ ላይ ተክላለች። የቴሌስኮፖቹ አጠቃላይ ዋጋ በዛሬ ምንዛሬ ከ600 ሚሊዮን ብር በላይ ነው። የዛሬ 10 ዓመት አካባቢ የተቋቋመው የኢትዮጵያ የህዋ ሳይንስ ማህበር የበላይ ጠባቂ አቶ ተፈራ ዋልዋ ሰሞኑን የሚገኙት አሜሪካ ሲሆን ከዩናይትድ ስቴትስ የ ኤሮናውቲክስና የጠፈር አስተዳደር ናሳ ባለስልጣናትና ከዋናው ዳይሬክተርም ጋር ተገናኝተው ተወያይተዋል። ስለ ኢትዮጵያ የጠፈር ትኩረትና እንቅስቃሴ፣ ስለ ሰሞኑም የአሜሪካ ቆይታቸው አቶ ተፈራ ዋልዋ በተለይ ለቪኦኤ ትናንት መግለጫ ሰጥተው ነበር። ሰሎሞን አባተ ነው ያነጋገራቸው አቶ ተፈራ ዋልዋን። ቀጥሎ ይቀርባል። አቶ ተፈራ ጤና ይስጥርልኝ። እንደምንድን ኖት? ጤና ይስጥርልኝ። እንደዚህ ቃለ ምልልስ በጣም አመሰግናለሁ። ትናንትና ከዩናይትድ ስቴትስ የጠፈርና ኤሮኖቲክስ ባለስልጣናት ጋር ስብሰባ ነበሮት። ምን ላይ ደረሰ? በምን ጉዳይ ላይ ተነጋገራችሁ? እንግዲህ ትናንትና ብቻ ሳይሆን ሰንብተዋል። የናሳ የአሜሪካ ህዋውን የሚመለከተው ተቋም ነው። የዚህ ተቋም ልዩ ልዩ ተቋማትን በተለያየ ክልል ላይ የጎበኘን ነበር፣ የሰነበት ነው እና ከመጨረሻ ኃላፊዎቹ ጋራ ከመጨረሻው ኃላፊም ካሳቸውም ጋር ያደረግነው ውይይት መቋጫው ነው። አዎ፣ ከዋና ኃላፊው ጋራ ከቻርለስ ቦልደን ጋር ያደረግነው የመጨረሻው ነው። የምንነጋገርበት ዋነኛው ነገር ቁጥር አንድ አጥብቀን የምንጠይቃቸው ያለ ነው፣ የእኛን የመስኩን ተማሪዎቻችንን እና ሰልጣኞቻችንን ኢትዮጵያ መጥተው የሚያስተምሩልን ሳይንቲስቶች እና በተጨባጭ ስራውን እየሰሩ የሚያሰለጥኑልን መሀንዲሶች ለምሳሌ ሳተላይት ግንባታ የሚያሰለጥኑልን እነዚህን ለማግኘት ነው ዋነኛውና ትልቁ ጥያቄ። ሁለተኛው ጥያቄ ከዚህ በተጨማሪ የጋራ ምርምር እንዴት መስራት እንደምንችልና እኛም ራሳችን ለምንሰራው የምርምር ስራዎች የነሱን ልዩ ልዩ መረጃዎች ህዋ ውስጥ ካሉትም ከሰበሰቡትም መለዋወጥ የምንችልበትን እና፣ ሶስተኛውና የመጨረሻው ከዚህ በኋላ በአጭር ይሁን በመካከለኛና ረጅም ጊዜ በትብብር መስራት የምንችላቸውን ነገሮች ካሉ ስምምነት ላይ ልንደርስ እንችል እንደሆነ ይህንንም ጉዳይ ነበር የምንነጋገር የነበረው። እና ምን ላይ ደረሳችሁ? ምን አሏቸው በናሳ በኩል? በጠቅላላ እስካሁን እንዳየ ነው፣ አዎንታዊ ምላሻቸው ጠንካራ ነው። ነገር ግን ከኛ የሚጠብቁት በእኛም በኩል እንደነሱ አይነት ተመሳሳይ ህጋዊ ተቋም ኖሮ ከእንዲህ አይነት ህጋዊ ተቋም ጋራ ውል መግባት እንደሚገባ ይመለከታሉ። ሀገር ለሀገር የሚባል ውል ጋ እንግባ ወደሚባል ከተሄደ ረጅም ጊዜ እንደሚፈጅ በኮንግረሱ ማለፍ፣ በዋይት ሀውስ ማለፍ ሁሉ የሚጠይቅ ስለሚሆን ጊዜ እንደሚፈጅብን ያነሱና የተሻለና ፈጣኑና አጭሩ ተቋም ለተቋም የኛና የነሱ ተቋም በመገናኘት መዋዋል መቋጨት የሚቻለውን ያሉ። ማግኘት የሚገባን ሳይንቲስቶችና መሀንዲሶችን በሚመለከት ከየትና እንዴት ማግኘት እንደምንችል ከአሜሪካ ልዩ ልዩ ተቋማት እንግዲህ ናሳ ምንድነው የበለጠ ግልጽ እየሆነልን የመጣ ነው። ልዩ ልዩ ዩኒቨርሲቲዎችን በሙሉ ፕሮጀክቶች እየሰጠ ምርምር የሚያሰራ እንጂ እሱ ራሱ ሰሪው አደለም። እሱ አስተዳደር ሆኖ ነገር ግን አስተዳደርም ብቻ አደለም እንግዲህ በጣም ከሃምሳ ስልሳ ሺህ በላይ ሳይንቲስትም ሞላ ያለበት ተቋም ነው ሰራተኛ ያለበት ተቋም ነው። ተጨባጭ የሆኑ ፕሮጀክቶች ወደ መስራት ወደ ምህንድስናው ያደላል። ስለዚህ ከልዩ ልዩ ዩኒቨርሲቲዎች ጋር እንዴት አድርጎ ሊያገናኙን እና እነዚህን ሳይንቲስቶች ማግኘት እንደምንችል መሀንዲሶቻቸው ደግሞ የነሱ ብዙዎቹ በግል ኩባንያዎች ውስጥ ያሉ እነሱ ጋር ራሳቸው የሚሰሩት ኮንትራት ገብተው የመጡ ኩባንያዎች መሀንዲሶች ናቸው እነዚህም በኩባንያዎቹ ማግኘት እንደምንችል ነው የሚያነሱልን እና በጠቅላላው ግን በአጭሩ ማለት የምንችለው ሊደግፉን ከልባቸው ጥረት እንደሚያደርጉን አየ ነው። ከዚህም አልፎ ለምሳሌ አሁን የእኛ የእንጦጦ የዋ ምርምር ማዕከል ያለው እነሱ መስራት እየፈለጉ በእኛ አካባቢ በምስራቅ አፍሪካ ለመስራት ያልተመቻቸውን እኛ ልንሰራ እንደምንችል እና የጋራ ምርምርም ማድረግ እንደሚገባም መንገዱላ ሲያሳዩን ነበር። ስለዚህ በጠቅላላ ምንድን ነው ማለት የሚችለው፣ አዎንታዊ ምላሹ ከጠበቅ ነው በላይ እንጂ ያነሰውን አላገኘነውም። በዚህም በጣም ጥሩ ነው ብለን ነው ያሰብነው። አቶ ተፈራ፣ ከዚህ ከቁርጠኝነት መግለጫ እና በአጠቃላይ ጉዳዮች ላይ ከመነጋገራችሁ በስተቀር የተፈራረማችሁት ስምምነት በገንዘብ የሚመነዘር ወይም ተመሳሳይ ንግግር ነበረ? አሁኑ ጊዜ ወደ ፊርማ መፈራረም ወደሚባል የመጣ ነገር የለንም። ነገር ግን ለእሱ የሚመች መነሻ በሚገባ ተዘጋጅቷል ማለት ይቻላል። እነሱም በበኩላቸው እንደ ቤት ስራቸው ወስደው የሚሰሩትን ሊሰሩ፣ እኛም በበኩላችን ልንሰራና እንደገና በአመቸው ጊዜ ደግሞ እየተገናኘን ተነጋግረን ጫፍ ላይ ለማድረስም መግባባቱ አለ። የኢትዮጵያ የስፔስ ሳይንስ ማህበረሰብ ወይም ስፔስ ሳይንስ ሶሳይቲ በመንግስት ደረጃ ምን ያህል እውቅና ያለው ተቋም ነው? በመንግስትማ ደንበኛ እውቅና ያለው ተቋም ም ነው ደንበኛው እውቅና ስንል በሀገሪቱ ሕግ መሰረት የኢትዮጵያ ስፔስ ሳይንስ ሶሳይቲ ህጋዊ እውቅና ያለው ተቋም ነው። እንደ ተቋም ከመንግስት ጋር እስከ ተተኛ የተቋሙ ባህሪ ምንድን ነው? ማህበር ነው። ናሳ ደግሞ የመንግስት ተቋም ነው እና እኛም ጋር የናሳ አይነት ተቋም እንዲኖር ግምት ውስጥ ያስገባሉ። ሌላው እኛ ጋም ለእናንተም፣ ለአንተም ግልጽ እንዲሆን የሚያስፈልገው አሁን ይህንን ነገር ይዘን የምንንቀሳቀሰው እንደ ኢትዮጵያ ስፔስ ሳይንስ ሶሳይቲ ብቻ አይደለም። የእንጦጦ ምርምር ማዕከል ማለት ምንም እንኳን የኢትዮጵያ ስፔስ ሳይንስ ሶሳይቲ አስገንብቶ አጠቃሎ ጨርሶ ቢያስረክብም አሁን ለሀገሪቱ የመንግስትም ይሁን የግል ዩኒቨርሲቲዎች ባለቤትነት አስረክቧል። ይሄ ተቋም የምርምር ማዕከሉ እና ማሰልጠኛም ነው። ምርምር ብቻ አይደለም። በዚህ ጊዜ አሁን 18 የፒኤችዲ ተማሪዎች አሉበት እዚህ ምርምር ማዕከል ውስጥ። ንብረትነቱ እንደ ፋውንዴሽን የመንግስት ተቋማት ንብረት ነው ማለት እንችላለን። የኢትዮጵያ ስፔስ ሳይንስ ሶሳይቲ አንዱ አባል ነው እንጂ እንደ ድሮ ባለቤቱ እሱ ብቻ አይደለም እና እንደ እንጦጦ ኦብዘርቫተሪም ነው። አሁን እዚህ ውይይቱን ከናሳ ጋር የምናደረገው ማለት ነው። አቶ ተፈራ፣ ወደዚህ ወደ እንጦጦ ጉዳይ መለሳለሁኝ። አጠር ላለች ጊዜ እስቲ ስለ ራሱ ልጠይቆት እና አሁን ምን እያደረጉ ነው? አሁን እኔ ኃላፊነት ከመንግስትም ከድርጅትም አስረክቤ ከወጣሁ እንግዲህ አራተኛ ዓመት ነው። ነገር ግን ባለኝ ጊዜና አቅም ደግሞ በዋነኛነት የምሰራው በዚህ በህዋው ጉዳይ ላይ ነው። እርሶ የዚህ ማህበር ሊቀመንበር ነበሩ? ሊቀመንበር ነበርኩ። አሁንስ? በማህበራችን ህግ መሰረት አንድ ሰው ሁለት ዙር በመሪነት ከሰራ በተከታታይ ኃላፊነት አስረክቦ ይወጣል። በዚህም መሰረት ባለፈው የካቲት ወር ኃላፊነት አስረክቤ በአሁኑ ጊዜ የማህበሩ ሊቀመንበር ሌላ ሰው ነው። በጉባኤው ላይ ማህበሩ የማህበሩ የበላይ ጠባቂ መሆን ይገባል ብሎ በወሰነው መሰረት የማህበሩ የበላይ ጠባቂ ነኝ። ከዚህ ውጭ ግን የእንጦጦ የምርምርና ልዩ ማሰልጠኛ ማዕከል የቦርድ ሊቀመንበር ነው። አቶ ተፈራ እርሶ እንግዲህ የሚታወቁት በኢህአዴግም ከከፍተኛና ከነባር ካድሬዎች አንዱ በመሆኑ ነው። በመንግስትም ደረጃ ላቅ ባሉ የስልጣን ደረጃዎች ላይ የነበሩ ሰው ነዎት እና እንደ እርሶ አይነት በከፍተኛ ደረጃ ያለ ሰው በተለይ ተፈራ ዋልዋ ሲባል ከሚታወቀባቸው ሌሎች የስራ መስኮች ወጣ ብሎ ስፔስ ሳይንስ ላይ በኃላፊነት በመሬና ገቡ ሲባል ብዙ ሰው ተደንቆ ነበረ። ለምን እርሱ ሆኑ የዚህ ማህበር ሊቀመንበርም አሁን ደግሞ የበላይ ጠባቂ? እንግዲህ በነገራችን ላይ እኔ ለዚህ ሳይንስ የነበረኝ ፍቅር ገና በልጅነት የሚጀምር ነው። አንደኛ ደረጃ ትምህርት ቤት እያለሁ ከስድስተኛ ክፍል ጀምሮ ነበረው ማለት እችላለሁ። ስለዚህ ሁል ጊዜ በዚህ ሳይንስና ቴክኖሎጂ መስክ ዓለም ወደ የት ሄደ? ምን እየሆነ ነው? የሚለውን በቅርብ እከታተላለሁ በሚኖረኝ ትርፍ ጊዜ። የዛሬ 11 ዓመት ወደ ኋላ ሄደን እኔ ብቻ ሳልሆን ለካ አንድ ሁለት እየተባለ ሌሎችም ሰዎች እንደኔው በዚሁ መስክ ላይ ፍቅር ያላቸው ነበር። ተሰባሰብ 47 ሰው ሆነን ማህበር መሰረትን። በዚህ ጊዜ ማህበር መመስረት የፈለግነው ለምንድን ነው? ይሄ በ1996 ዓ.ም ላይ እና ይህንን ሳይንስና ቴክኖሎጂ ለማራመድ ነው፣ አላማችን አድርገን የተደራጀ ነው። ምክንያቱም ምንድን ነው በጊዜው ዳሀ ስለሆን በዚህ ሳይንስና ቴክኖሎጂ ላይ ኢትዮጵያ መስራትም የሚመለከታትም ነገር አይደለም ብሎ የማሰብ ጠንካራ አስተሳሰብ ነበር። ስለዚህ ቅድሚያ የምንሰጠው ጉዳይ አይደለምና አርፋችሁ ተቀመጡ የሚል አይነት አስተሳሰብ ስለነበረ ምንም እንኳን እኔ በጊዜው ትልቅ ኃላፊነት ቢኖረኝም እንደ መንግስት፣ ነገር ግን ብቻይን እንደፈለግኩ መወስን አደለው። ሁል ጊዜም የጋራ ውሳኔ ነው በኢህአዴግም በመንግስትም። ስለዚህ በማህበር ተደራጅተን አላማውን ማራመድና በመጨረሻም ትክክለኛ ግንዛቤን ለማስያዝ ነበረ ጥረት ያደረግ ነው። ይሄ ነው አነሳሱ። ለመሆኑ እርስ በትምህርትም በሌላም የምርምር መስክ የሳይንስ እውቀት ወይም ቅርበት አለት? የሳይንስማ ሰው አደለውም። ድሮ እመኝ ተማሪ እያለሁ ወደ በረሃ ከመውጣቴ በፊት የፖለቲካ ሁኔታ መጥቶ ወደ በረሃው ባይወስደኝ ምን ትማር ነበር ብለ ብትጠይቀኝ የህዋውን ሳይንስ ነበር መማረው። ነገር ግን ምኞቴ ያልሆነም ሌላው ምኞቴ ነው የሆነው እና በዛ ምክንያት የሳይንሱ ሰው أدلّهم مني ይሄ ማለት ግን ሳይንሱ ያለበት ሳይንሱም ቴክኖሎጂውም ያለበትን ሁኔታ ለረጅም ዓመታት በቅርብ በጣም ስለምከታተል ሁኔታውን በሚገባ ቃል እሱ ወደ አነሱልኛ አንዲት ነጥብ ዞር ልበል። አቶ ተፈራ ይሄ ኢትዮጵያ እንዴት ነው ከጠፈር ጋር የምትሰራው የሚል ጥያቄ ተነስቶ ነበር፣ ያሉኝን ወደዛ ጋር መለስ ልበል። በእርግጥም ኢትዮጵያ ብዙ ምድራዊ ውጣውረዶች ያሉባት፣ ብዙ ጣጣዎች ያሉባት ሀገር ገና በዓለም ውስጥ እጅግ ደሃ ከሚባሉ ሀገሮች አንዷ የሆነች ሀገር ሆና ሳለ ሰማይ ላይ ትፈልጋለች መጀመሪያ የዚህን ሰዓት ጨርስ የሚል ብዙ ንግግር አለ። እንደውም የዛሬ የእንግሊዝ ዴይሊ ሜል ሳነብ ነበር እና ጋዜጣ ነው። ከእንግሊዝ መንግስት የ300 ሚሊዮን ፓውንድ እርዳታ ወደ አንድ ቢሊዮን የኢትዮጵያ ብር ማለት ነው እያገኘች ያለች ሀገር የሁለት ሚሊዮን ፓውንድ ፕሮጀክት ዘርግታለች። እነዛን ቴሌስኮፖቹን ጨምሮ ማለት ነው፣ ኦብዘርቫቶሪን ጨምሮ ማለት ነው እና እንደዚህ አይነት ስራ መስራቷ ደግሞ በተወሰነ ደረጃ በአንዳንድ አካባቢዎች እያስወቀሳት ነው የሚል ጽሁፍ ነው ያነበብኩት። ብዙዎችም ይናገራሉ ይሄንን። እንዴት ነው የእርሶ መልስ ለዚህ? ለዚህ የኔ መልስ ሁለት ነው። መጀመሪያ ነገር ኢትዮጵያ ወደዚህ ሳይንስና ቴክኖሎጂ በመግባቷ እየተወቀሰች ነው የሚለው እሱ የለም። እንዲያውም በግልባጩ የተቀረው አለም እጅግ በመገረም በጣም ጥሩ እርምጃ ወስዳችኋል። እኔ ያነበኩት ነው ዴይሊ ሜይል። አዎ፣ አዎ የሚለው እኔም አንብባቸዋለሁ። እንዲህ አይነት እርምጃ ወስዷል፣ ብዙ ነገር ሄዷል፣ እንዲህ ነው እንዲህ ነው ብሎ አስረድተው፣ ነገር ግን አሁን ኢትዮጵያ ባለችበት ድህነት ይሄ ነገር ቅድሚያ ልሰጠው የሚገባት ይሆን ወይ በሚል ነው የሚጠይቀው እንጂ አውግዞ አይደለም የሚሄደው ስለዚህ ዓለም የተቀረው ዓለም የተደነቀበት ነገር ቢኖር ተገቢ እርምጃ እንደወሰደ ነው። አንደኛው መልስ ይሄ ነው። ሁለተኛው መልስ የህዋ ሳይንስና ቴክኖሎጂ ላይ ያለው ግንዛቤ ነው። አሁን አንተም የምትገልጸው እሱን ነው። ግንዛቤው ምንድን ነው? የህዋ ሳይንስና ቴክኖሎጂ የበለጸጉ ሀገሮች የሚሰሩትም የሚጠቀሙበትም የቅንጦት ሳይንስና ቴክኖሎጂ ነው ተብሎ ይታሰባል። በማን? እኛና እኛን በመሳሰሉ ያልበለጸጉ ሀገሮች አይመለከተንም አንጠቀምበትም ነው የሚታሰበው። ይሄ ግንዛቤ ነው እጅግ እጅግ መሰረታዊ ስህተት ያለበት። የህዋውን ሳይንስና ቴክኖሎጂ ውጤቶችን ከጥንት ጀምሮ ከጥንት ጀምሮ እስካሁን የማይጠቀምበት የዓለም ጥግና የሰው ፍጡር የሚባል ሰው የለም። አሁን ከአንተ ጀምሮ አንተ ራስህ አሁን በቀጥታ የህዋውን ሳይንስና ቴክኖሎጂ ውጤት እየተጠቀምክ ነው ያለው። ለምሳሌ አሁን ኢትዮጵያ ብንወስድ የህዋው ሳይንስና ቴክኖሎጂ ውጤትን በብዙ የስራ መስኮቻችን ላይ እየተጠቀምን ነው የምንውለው። ምሳሌ እንወሰድ። አሁን ከዚህ ሆነ በቀጥታ ደውለህ የትም አለም ጥግ ኢትዮጵያም ይሆን የትም ተገናኝተ በሴኮንዶች ጊዜ ውስጥ ትነጋገራለ። በምንድን ነው የምትገናኘው? ከኢትዮጵያ ጋር በሳተላይቶች ነው። የህዋው ሳይንስና ቴክኖሎጂ ውጤት ነው። በኢትዮጵያ ውስጥ በአሁኑ በዚህ ጊዜ ትምህርት ሚኒስቴር ብቻ ስንትና ስንት ቻናሎች አሉት። ትምህርት እኮ የሁለተኛ ደረጃ ትምህርቱን ትምህርት ሚኒስቴር በሳተላይት ነው የሚያስተምረው። እንዲህ እያልኩ ዝርዝሩ ነግሬህ አልጨርስም። በጣም በብዙ መስክ ላይ ስራ ላይ ውሎ ይገኛል በሀገራችንም ስለዚህ የበለጸጉ ሀገሮች የሚሰሩትና የሚጠቀሙበት ሳይንስና ቴክኖሎጂ ነው የሚለው የተሳሳተ የሚሆነው፣ እነሱም ይጠቀማሉ፣ እኛም እንጠቀማለን። ልዩነታችን መጠቀምና ለመጠቀም ላይ በፍጹም አይደለም። ልዩነታችን እነሱ በዚህ ሳይንስና ቴክኖሎጂ ሲጠቀሙ በራሳቸው ጭንቅላት በራሳቸው ተቋማት፣ እኛ ስንጠቀም የእነሱን ጭንቅላትና ተቋማት ቀጥረን ኪራይ እየከፈልን ነው የምንጠቀመው። ልዩነታችን ይሄ ነው እንጂ ይህንን ሳይንስና ቴክኖሎጂ ሳንጠቀም ለአንዲትም አፍታ ፎር ኤ ፍራክሽን ኦፍ ሰከንድ ማለት ሳንጠቀም የምንቆይበት ሁኔታ የለም። አንድ ሁለተኛ፣ ይህ ሳይንስና ቴክኖሎጂ በማንኛውም እስካሁን በታየበት የድህነት ማሸነፊያ ከባዱ መሳሪያ ነው እንጂ በድህነት ምክንያት ማንሰራው ነው የሚባል አይደለም። ለዚህ ለዚህማ ካነሳን አሁን በለጸጉ የሚባሉ ሀገሮች እኮ ከድሮ ጀምሮ የበለጸጉ አይደሉ። የበለጸጉት ወደ ኋላ ኋላ ነው። በዚህ ሳይንስና ቴክኖሎጂ ላይ እኮ መስራት፣ መመራመር፣ ማስተማር፣ ማሰልጠን የጀመሩት አሁን አይደለም። ድሮም ድሀ እያሉም ጭምር ማለት ነው። ስለዚህ ሳይንስና ማንኛውም ሳይንስና ቴክኖሎጂ ላይ መስራትን ድህነት ያግዳል ሳይሆን ድህነት ማሸነፊያ፣ ማጥፊያ፣ መበልጸጊያ መሳሪያ ነው። ኢንቨስትመንት ነው። በጣም ከባድ ኢንቨስትመንት ነው። ስለዚህ አሁን ለምሳሌ ወሰድና ሶስት ሚሊዮን ነው ሁለት ሚሊዮን ፓውንድ ወጪ አረጋችሁ በሚል አነሳዋል። በቀን ስንት ለኪራዩ ወጪው ከዛም በላይ ነው። በቀን ስንትና ስንት ኪራይ ነው ስንከፍል የምንውሉ። አሁን ስትገምት የኢትዮጵያ ቴሌኮሚኒኬሽን ብቻ የሚከፍለውን ገምት። ኢትዮጵያ ቴሌቪዥን ታለህ አይደለም አሁን እዚህ አሜሪካ ዋሽንግተን ቁጭ ብለ። አሁን ታዲያ ያ ሁላ ኪራይ ሳንከፍልበት ታየዋል። እና እንደዚሁ ኢንቨስት ብናደረግ ኪራይ መክፈሉንም በሂደት እየቀነስን መጨረሻ እንደውም ራሳችን እኮ ኪራይ ማስከፈል የምንችል እንሆናለን የሀብት ምንጭ ነው አንዲት ምሳሌ ብቻ ብነግር ደስ ይለኛል ምን ያህል ይሄ መስክ ራሱ የሀብት ምንጭ ከባድ የሀብት ምንጭ እንደሆነ ለማሳየት ሉክሰምበርግ የሚባል ሀገር አለ አውሮፓ ይሄ ሀገር በዚህ መስክ በሚሰራው ስራ በ2013 በፈረንጅ አቆጣጠር መቶ ሰማንያ ሶስት ቢሊዮን ዶላር ገቢ አግኝቷል 183 ቢሊዮን ዶላር ነው ምልት ከዚህ ከህዋው ሳይንስና ቴክኖሎጂ ተግባር ላይ በማዋል ይሄ ሀገር ምን ያህል ህዝብ ነው ምን ያህል ነው የሚለው እንደው ብነግርህም ይገርማል። ሉክሰምበርግ ጠቅላላ ህዝቡ 370ሺ ህዝብ ነው። 370ሺ ህዝብ የእውቀትና የቴክኖሎጂ ባለቤት ስለሆነ በዚህ መስክ ብቻ ምን ያህል ከፍተኛ ሀብት እያመነጨ እንደሆነ ማየት ይቻላል። አድማጮች ሰለሞን ከአቶ ተፈራው አልቧ ጋር የጀመረው ውይይት አላበቃም። አቶ ተፈራ፣ ሌላ አንድ ማንሳት የምፈልገው ጥያቄ የእርሶ ቡድን በተለይ በእርሶ እየተመራ ወደ አሜሪካ የመጣው የፕሬዚደንት ባራክ ኦባማን የምስራቅ አፍሪካ ጉብኝት ተከትሎ ነው። ኬንያና ኢትዮጵያ ያደረጉትን ማለት ነው። እና አሜሪካም በዛ አካባቢ ከዚህ ከልማቱ ወጣ ያለ ፍላጎት አላት፣ ትኩረት አላት። አንዱም የጸጥታና የጦር ጉዳይ ነው። እናንተ ከዚህ ከጦር ከጸጥታ ጉዳይ ጋር ተያይዞ የምትሰሩበት፣ የምትንቀሳቀሱበት መስክ አለ ከናሳም ጋር የምትተባበሩበት በቀጣይ ዝግጅቱ አቶ ተፈራ ለዚህና ለሌሎችም ጥያቄዎች የሰጡትን መልሶች ይዞ ይመለሳል። ክቡራትና ክቡራን አድማጮች ስርጭታችንን ማገባደዳችን ነው። በ19፣ 22 እና 25 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት ጀምሮ የሚተላለፈው ስርጭት ለዛሬ ያዘጋጀ ነው። የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ አሉ ከበድና አዲሱ አበበ፣ ፕሮግራሙን የመራችልን ጽዮን ግርማ ከተተኪው ስርጭት መሐንዲስ ጋራ እና ከዋናው አዘጋጁ ለዛሬ ከሰለሞን ክፍሌ ጋር እንሰናበታለን። ነገ አርብ ከምሽቱ አንድ ሰዓት ላይ በልዩ ዝግማይ ሰዓት ዝግጅት ከምሽቱ ሶስት ሰዓት ላይ በመደበኛው ፕሮግራማችን እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም።